ሰላም ለትንሣኤከ እንተ ተጠየቀ ቦቱ ዜና ትንሣኤ ሆሞ በክር ለቅዱሳን ዘሞቱ ኢየሱስ ክርስቶስ ለዳዊት ቀርነ መንግሥቱ በዓለ ትንሣኤ ፋሲካነ ዝንቱ እስመ ስራቱ ለእስራኤል ውቱ